የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ በየቀኑ ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ዛሬ የጥያቄው መልስ ቅንብር ተረኛ ነው። አራት ወጣቶች ትላንት የጀመሩትን ውይይት ይቀጥላሉ። ሰላም ጤና ይስጥልኝ የተከበራችሁ አድማጮች እንደምን አምሽታቸዋል? ከዋሽንግተን ዲሲ አዲሱ አበበ ነኝ። ሚያዝያ 10 ቀን 2007 ዓ.ም ነው። ዛሬ ዕለተ ቅዳሜ። የዓለም ዜና እንደተለመደው ቀዳሚ ቅንብር ሆኖ ከዜና በኋላ አሁን ጠቀስ ያደረግኩት ፕሮግራም ይኖረናል። ሁለተኛው አጋማሽ እስከ ማጠቃለያ ዜና ያለው የደሳ ላይ መኮንን የሙዚቃ ቃና የሚደመጥበት ነው። ለሁላችሁም መልካም ምሽት እመኛለሁ። አሁን የዓለም ዜና ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ኬቭን ፎውለር በስቱዲዮ አብሮን ይገኛል። በሳዑዲ አረቢያ የሚመራው የአረብ ኃይል የመን ውስጥ በሁጢ አማጽያን ላይ እያካሄደ ያለውን የአየር ድብደባ የኢራን ፕሬዚደንት ሐሰን ሩሃኒ በብርቱ አወገዙ። በሳዑዲ አረቢያና በኢራን መካከል ውጥረቱ እየተካረረ መምጣቱም ተሰምቷል። የኢራን ፕሬዚደንት የሀገራቸው ጦር ኃይሎች ቀን ሲከበር ባደረጉት ንግግር ለሳዑዲ አረቢያ ባስተላለፉት መልእክት በአካባቢው ሕዝብ ልብ ውስጥ የጥላቻ ዘር ዘርታችኋል ፈጠነም ዘገየ አጸፋውን ታገኙታላችሁ ብለዋል። የኢራን የበላይ መሪው አያቶላ አሊ ኻሜኒም የመን ውስጥ እየተካሄደ ያለው ሳዑዲ መር ዘመቻ ዘር ማጥፋትና ወንጀል ነው ሲሉ ቀደም ብለው ተናግረዋል። ሳዑዲ አረቢያ ትናንት ተጨማሪ የአየር ድብደባዎችን ካካሄደች በኋላ የተባበሩት መንግስታት ድርጅት ለሰብአዊ እርዳታ የጠየቀውን የ274 ሚሊዮን ዶላር ልገሳ ጥያቄ ሙሉ በሙሉ እንደምትሰጥ አስታውቃለች። ባለፉት ሦስት ሳምንታት በሳዑዲ አረቢያ የሚመራው ጥምር ኃይል ድብደባ ከጀመረ ወዲህ ቢያንስ 150 ሺህ ሰው መፈናቀሉን፣ ከ700 በላይ የሚሆን ሰው መገደሉን የመንግሥታቱ ድርጅት አስታውቀዋል። የሳዑዲ አረቢያ እርዳታ ሀገራቸው ወንድም ለሆነው የየመን ህዝብ ያላትን ተቆርቋሪነት ያሳያል ብለዋል በተባበሩት መንግሥታት ድርጅት የሳዑዲ አረቢያ አምባሳደር አብደል ቢን አህመድ አል ጁቤር። ደቡብ አፍሪካ ዋና ከተማ ጆሐንስበርግ ውስጥ በውጭ ዜጎች ንብረቶች ላይ ንብረቶችና ንግድ ላይ ጥቃት ከተፈጸመ በኋላ ፖሊስ ሀያ የሚሆኑ ሰዎችን ይዞ አስሯል። ዛሬ ባለፈው ሌሊት በውጭ ዜጎቹ የተያያዙ የንግድ ተቋማትን ለማጥቃት የተንቀሳቀሱ ዘራፊዎችን ለመበተን ፖሊስ የጎማ ጥይቶችን መጠቀሙ ተዘግቧል። ሁለተኛይቱ የደቡብ አፍሪካ ግዙፍ ከተማ ደርባን ውስጥ ሰሞኑን በተቀሰቀሰ ተመሳሳይ ጥቃትና ዘረፋ የስድስት ሰው ሕይወት ጠፍቷል። ምስራቃዊ አፍጋኒስታን ውስጥ ለተፈጸመና የ33 ሰው ህይወት ላጠፋ የአጥፍቶ ጠፊ ጥቃት እስላማዊ መንግሥት ቡድን ኃላፊነቱን መውሰዱን የሀገሪቱ ፕሬዚደንት አሽራፍ ጋኒ አስታወቁ። በዚሁ ጃላላባድ ከተማ ውስጥ በተጣለው አደጋ ሌሎች 100 ሰዎች መጎዳታቸውን ባለሥልጣናቱ ገልጸዋል። ፕሬዚደንቱ ጥቃቱን ያደረሰው ዳይሽ ነው ሲሉ እስላማዊ መንግሥትን የስድብ ቃና ባለው የቡድኑ መጠሪያ የአረብኛ ምህጻረ ቃል የተናገሩ ሲሆን ጥቃቱን ዘግናኝ ጥቃት ብለውታል። በሌላ በኩል ደግሞ አድራጎቱን ሰይጣናዊ ነው ሲል የሀገሪቱ አማጺና ታዋጊ ቡድን ታሊባን አውግዞ ጥቃቱን ያደረሰው እርሱ አለመሆኑን ቀደም ሲል አስታውቆ ነበር። አውስትራሊያ ውስጥ በእስላማዊ መንግሥት የተቀናበረ ጥቃት ሊያደርሱ ሲዘጋጁ ነበር ያላቸውን አምስት ወጣቶች ማሰሩን የሀገሪቱ ፖሊስ አስታወቀ። ዕድሜያቸው በአስራዎቹ ውስጥ የሚገኙት ጎረምሶች ጥቃቱን ሊያደርሱ ያቀዱት የአውስትራሊያና የኒውዚላንድ ጦር ኃይሎች ቀን ሲከበር እንደነበርና ሊያጠቁም ይዘጋጁ የነበረው የፖሊስ አባላትን እንደነበረ ጠቅላይ ሚኒስትር ቶኒ አበት በሰጡት ጋዜጣዊ መግለጫ አመልክተዋል። የጦር ኃይሎቹ ቀን ክብረ በዓል የሚውለው የዛሬ ሳምንት ሚያዝያ 17 ሲሆን ዕለቱም በአንደኛው የዓለም ጦርነት ጊዜ ወታደሮቻቸው ጋሊፖሊ በምትባለው የቱርክ ልሳነ ምድር ላይ የሰፈሩበት ልክ አንድ መቶኛ ዓመት ኢዮቤሊው ሆኖ ይከበራል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በጋራ ጉዳዮችና አጀንዳ ላይ ከዩናይትድ ስቴትስ ጋር መስራት እንደሚፈልጉ አስታወቁ። ይህ የሩሲያ ፕሬዚደንት መግለጫ እየተበላሸና እየተካረረ በሄደው የሁለቱ ሀገሮች ግንኙነት ላይ ሩሲያ መለሳለስ ማሳየቷን ይጠቁሟል ተብሏል። ሁለቱ ሀገሮች ምንም እንኳ በበርካታ ዓለም አቀፍ ጉዳዮች ላይ አለመግባባቶች ቢኖሩባቸውም በአንጻሩ ደግሞ የሚጋሯቸው የጋራ ጉዳዮች ወይም ጥቅሞች አሏቸው ብለዋል። ፕሬዚደንት ፑቲን ረሲያ አዲን ከሚባለው የቴሌቪዥን ጣቢያ ጋር ትናንት ባደረጉት ቃለ ይችላልልስ በሁለቱ ሀገሮች አጀንዳ ውስጥ የምንጋራቸው ናቸው ብለው ካነሷቸው ነጥቦች መካከል ዓለም አቀፉ ስርዓት ይበልጥ ዲሞክራሲያዊ እንዲሆን ለማድረግ የዓለም ምጣኔ ሀብት የበለጠ ዲሞክራሲያዊ የሚለካና ሚዛናዊ መሆኑን ማረጋገጥ እንደሚገኝበት ጠቁመዋል። ሩሲያና አሜሪካ የሚጋሯቸውና አብረው ሊያራምዷቸው ይችላሉ ካሏቸው ጉዳዮች መካከል በጅምላ ፈጅ የጦር መሳሪያዎች ላይ ሽቅድምድምን ማስወገድ፣ የተደራጀ ወንጀልን መዋጋት፣ ሽብር ፈጠራና ድህነትን ማስወገድ እንደሚገኙባቸው ፕሬዚደንት ፑቲን ጠቁመዋል። ፕሬዚደንቱ ከትናንት በስቲያ ሐሙስ በአመታዊ የቴሌቪዥን የተመልካቾች ጥሪዎች የጥያቄዎች መልስ ፕሮግራማቸው ላይ ዩናይትድ ስቴትስ በዓለም አቀፍ ደረጃ ብቸኛ ገናና ሀገር ለመሆን እንደሆነ የምትጥረው ተናግረው ማበጀት የምትፈልገውም አጋሮችን ሳይሆን ጀሌዎችን ነው ብለው ነበር። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ አዲሱ ልመልሳችሁ። የዓለም ዜናውን አደመጥን። ፕሮግራማችን ይቀጥላል። በመጪው የኢትዮጵያ ምርጫ ሕዝቡ በድምፅ ሊለውጥ የሚችለው ምን ይሆን? በትናንቱ ውይይት በኢትዮጵያ አሁኑኑ የዳበረና የተሟላ ዲሞክራሲ ለማስፈን የሕዝብ የትምህርት ውስንነትና ድህነቷ እንቅፋት እንደሆነና አሁን ያለው አብዮታዊ ዲሞክራሲን መቀጠል እንዳለበት ክርክር ተደምጧል። በሌላ በኩል ወጣቱ እንደያለበት ቦታ የግሉ የሆኑ ችግሮችና የሚፈልጋቸውም መፍትሄዎች እንዳሉት ተጠቅሷል። በሰፊ እርሻ ስም የሚፈናቀለው የትውልድ ቦታውን ይዞ መቆየት በመረጠው የመተዳደር የትምህርት የሥራ ዕድል በአጠቃላይ ለሰላምና መረጋጋት ለእድገት መሠረት የሚጥል ፍትሐዊ አስተዳደር የወጣቱ ፍላጎት መሆኑም በትናንቱ ውይይት ተጠቁሟል። ዛሬ እንግዲህ ቀሪና ሰፋ ያለ ውይይት ነው የሚሰማው። እንግዶቻችን ወጣቶቹ ማለቴ ነው፣ ሳራ ይስሐቅ ተክሉ ከኢዴፓ፣ ደስታ ዲንቃ ከመድረክ፣ ኤልያስ ግዳይ ከኢህአደግ እና አናንያ ሶሪ ደግሞ ከግል ማለትም የማንም ፓርቲ አባል ያልሆነ የፕሮግራሙ አዘጋጅ ትዝታ በላቸው ትቀጥላለች። መጀመሪያ ግን ከኢዴፓዋ ሳራ ይስሐቅ ኢትዮጵያዊ ዲሞክራሲ፣ አሜሪካዊ ዲሞክራሲ የሚለው አሁንም ዲሞክራሲ የሚለውን ቃሉ እራሱ እኮ ስንተረጉመው ማለት ነው ዲሞክራሲም ሊተገብርበት የፈለገበት የመንግስት የተመራበት መስመር አብዮታዊ ዲሞክራሲ ወይም ሊበራል ዲሞክራሲ መሆን ነው እንጂ ዲሞክራሲ የሚለውን ነገር ወደ ኢትዮጵያዊነት ወይም ወደ አሜሪካዊነት የሚወስደው ነገር ዲሞክራሲ እኩልነት፣ የህግ የበላይነት የሚለውን ነገር ስለሚገልጽ እዚህ ጋር የትርጓሚ አካሄዱ ጠቅላላውን የመንግስቱ የሚመራበትን የፖለቲካ መርህ የምንተረጉምበትን ነገር ዲሞክራሲን ወደ መተርጎም ንግግራችንን ትንሽ እንትን እንዳያደርግብን ብዬ ነው። ሌሎችም ወንድሞች ሲናገሩ እንደሰማሁት ማለት ነው። አዎ አብዮታዊ ዲሞክራሲ የሚከተለው የራሱ ነገር አለ። ደን ሊበራል ዴሞክራሲ አለ። እኛ እንደ ሊበራል ዴሞክራት ኢትዮጵያ የቡድን መብት ሳይሆን ግለሰብ መብትን ማስቀደም አለባት። የግለሰብ መብት ሲከበር የሀገር መብት ይከበራል። ምክንያቱም ከአንድ ግለሰብ ነው ህዝብ የሚጀምረው ከእኔ ወይም ከአንድ ኢትዮጵያዊ። ስለዚህ የእሱ መብት ሲከበር ብለን ለሀገር የሚበጀው ለህዝቡም መልካም አስተዳደርን የሚያመጣው ሊበራል ዲሞክራሲን ብለን ስናየው እኮ የህግ የበላይነት ነው። ሌላኛው መገለጫው ቅድም እንዳልኩት መልካም አስተዳደርን ማስፈን ማለት ነው ማንም የማንም ደጋፊ ስለሆነ ሳይሆን የሚተዳደረው ማንም የማንም ደጋፊ ሳይሆን የዜግነት መብት መብቱ የሚያስገኝለትን ማንኛውንም ጥቅም የሚያገኘው ዜጋ ስለሆነ ብቻ፣ ኢትዮጵያዊ ስለሆነ ብቻ የሚያገኘውን ህገ መንግስታዊ መብቱን የሚያገኝበትን ህግ መሬት ላይ የሚያወርድ ነው። ሊበራል ዲሞክራሲ ብለን የምንለው ማለት ነው። ከግርማ ጋር አንድ ላችለው የምፈልገው እንግዲህ አናንያ ነኝ አናንያ ነኝ። እግዚአብሔር ይስጥልን። ምንድን ነው አሁን ስለ ቡድንና የግለሰብ መብት በተነሳው ጉዳይ ላይ ምንም የንድፈ ሀሳብ ወይም ደግሞ ርዕዮተ ዓለም ክርክር ሳናደርገው ወደ ተጨባጩ ነባራዊ ሁኔታ ብንመጣ ትክክለኛውን ገጽታ ማግኘት የምንችል ይመስለናል። ምንድን ነው ይህን ኢህአዲግ የቡድንም የግለሰብንም መብት አከብራለሁ ይላል። መልካም፣ ይህንን ይዘን የግለሰብና የቡድን መብቶች አተገባበርን እና አከባበርን በተጨባጭ መፈተሽ እንችላለን። የሙስሊሞች የእምነት ነጻነት ጥያቄ አንስተዋል። ለምሳሌ ይህንን እየመለሰላቸው ነው፣ የቡድን መብትን እየጣሰ እንዳለ የሚያሳይበት አንድ ማረጋገጫ ነው። በተረፈ ደግሞ ግለሰቦች ሀሳባቸውን በነጻነት ሲገልጹ እየተወነጀሉ በአሸባሪነት ታርጋ እየተለቀፈባቸው ወደ ወህኒ ሲወርዱ እያየን ነው። መደራጀትም ሀሳብን በነጻነት መግለጽም በተግባር የምናየው በእለት ተዕለት ኑሯችን የምናየው አሁን ከሚወራው አንጻር ስህተት ነው ስህተት ብቻ ሳይሆን ያው ይሰጥ ነው ማለት አሁን ወደ ኤልያስ እንመለስ ያው አናንያ ስላስተካከለው ምንድነው ድርጅት በኢህአዴግ በገዥ ፓርቲ ያለው የቡድን መብትና ከቡድን ወደ ግለሰብ ከግለሰብ ወደ ቡድን ሰ የግል መብቶችን ሁሉንም ይቀበላል ተጨማሪ ግን በኢትዮጵያ ነባራዊ ሁኔታ በቡድን የሚጠየቁ መብቶች አሉ እንደ ብሄር የሚጠየቁ አሉ እንደ ሃይማኖት የሚጠየቁ አሉ እነሱን በግድ መመለስ የድርጅቱ ግዴታው ነው ወይም ደግሞ በእምነትም የተቀበለነው። ኢህአዴግ ግን ስህተቶቹን እያረመ ትክክለኛ መፍትሄ እየሰጠ አሁንም ያሉትን ችግሮች እየፈታ የሚሄድበት ሁኔታ ነው ያለው ማለት ነው። መድረስ ያለን ነባራዊ መነሻ ከዓለም የመጨረሻ ደሃ ሀገር ነን ከየትምህርት ሽፋናችን ይታወቃል። ስለዚህ እነዚህ እነዚህ ነገሮች ለመቀየር መጀመሪያ የልማቱ ጉዳይ አንድ የህዝቡን አሳምኖ ወደ ልማት ማስገባት፣ በዛው ደግሞ በተመጣጣኝ ከጎን ደግሞ አብሮ ዲሞክራሲ መሄድ አለበትም። አሁን አቤታዊ ዲሞክራሲ የሚለው አቤታዊ የሚለው ብዙ ጊዜ እንትኑን ለማሳየት ነው ስሜቱንና በህዝቡ ውስጥ እልክ እንዲፈጠር ለምሳሌ አባይ እንደምንገነባው ሌሎች የልማት ስራዎች እንዳሉት እዛ ላይ የምናሳየውን እልክ በልማቱ ድህነትን እንድንጠየፍ ከድህነት እንድንወጣ ሁላችንም ወደ ምንፈልጋት አገር እንደርሳለን የሚል ነው ያለው ማለት ነው። ውይይታችን ወደ ሌላ እንዳይወስደን የተነሳ ነው። በዚህ በምርጫ ህዝቡ ምን ለውጥ ሊያይ ይፈልጋል? ወጣቱስ ምን ለውጥ ሊያይ ይፈልጋል? የሚል ነው አላማችን። ወደ ግል መብትና ይሄ የግል መብትና የቡድን መብት የሚለውን ሌላ ጊዜ እንወያይበታለን። ነገር ግን ከየአቅጣጫው የሚነሳው ምንድን ነው? ኢህአዴግ እነኝን የግልም ይሁን የቡድንም ይሁን መብቶቹን አላከበረም ነው። በምሳሌ በአናንያ እንደተጠቀሰው ኤልያስ፣ እሱን አልነካህልንም። ነገር ግን እያልከኝ ያለው በኢትዮጵያ ነባራዊ ሁኔታ ገና ኢትዮጵያ ታዳጊ ስለሆነች ገና ድሀ ስለሆነች ሰፋ ላለ ዲሞክራሲ የምትመጥን ህዝቡም ደግሞ እውቀት ኖሮት ዲሞክራሲ ገቢራዊ ሊያደርግ እንደማይችል ነው የምትገልጽ እንደማይችል አይደል? ምንድን ነው ሊበራል ይህንን ዲሞክራሲ ኤክሰርሳ ተግባራዊ ለማድረግ አንደኛ የህዝቡ ለህግ ያለው ምልሽ ብዙ ትውልድ ነው፣ የትውልድ ግንባታ ነው። አሁን እኛ ጀማሪ ዲሞክራሲ ላይ ነው ያለው። አንደኛ ከደርግ ነው የመጣው፣ ሁለተኛ በመሀልም የነበረው በኢህአዴግም የነበረው በብዛት በተለያዩ ከፖለቲካ ከነድ ሀሳብ ክርክር አሁን እኮ ነው ስለ ሊበራል ማውራት ስለ ሶሻል ዲሞክራት ማውራት ስለተለያዩ ለኢትዮጵያ የሚጠቅመው የትኛው ነው፣ ንጥፋ የዲሞክራሲ መስመር ማውራት የጠመር ነው እንጂ በዘር በሃይማኖት በተለያየ ነገር የጠፉ ብዙ ጊዜያቶች አሉ። ያው ያ ዲቨሎፕመንት ነው፣ ግን እዛ ከደረስን አሁን አድገን አድገን እዚህ ደርሰናል። አሁን አንድ ዘለን ልክ የአሜሪካን ልኛ አንመጥንም አይደለም። የኢትዮጵያ ህዝብ የተለያየ የትምህርት ደረጃ አለው የባህል አለው። ለምሳሌ በኦሮሚያ ቤት ገዳ ሲስተም አሁን ከዲሞክራሲ በጣም ቅርብ ነው ያን ኤክሰርሳይዝ ስለማያደርግ የሚችል ህዝብ አለን። ገዳ ሲስተም ግን በሌላው ህብረተሰብ ላይ አለ የለም። ስለዚህ ኢትዮጵያ የሆነ ዲሞክራሲ ማለት የአገሩን ባህላዊ ከሰማኒያ በላይ ብሄር ብሄረሰብ አለ። ያን ሁሉ ብሄረሰብ ያማከለ እድገት ያለው እንቅስቃሴ የቆመ አይደለም። አሁን የኢትዮጵያ ዲሞክራሲ የቆመ አይደለም። የምንሄደው ግን መጨረሻ ላይ የምንደርሰው የምናወራው የሊበራል ወይም ደግሞ ሶሻል ዲሞክራሲ እንደ እምነታችን እንገባለን። ያ ትራንዚሽን ዲቨሎፕመንታል ዲሞክራሲ ይባላል። አቤታዊ ዲሞክራሲ አሁን አቤታዊ ዲሞክራሲ እኮ ወይ ነው ገና ለደስታ እድሉ ልስጥ፣ እና አንተ ደግሞ የመመለስ እድል ይኖርሃል። አጭር ነገር ነው የሚጨምረው፣ በሌሎቹ ተነግረዋል። በኢትዮጵያ ውስጥ እኮ የቡድንም ሆነ የግል መብት አልተከበረም። በህግ ደረጃ ምናልባት ተቀምጦ ይሆናል። በህገ መንግስቱ ተቀምጧል እንዳለው ኤልያስ ተቀምጦ ይሆናል። ነገር ግን ተግባራዊ እኮ አልሆነም። ለምሳሌ የኦሮሞ ሕዝብ የቡድኑ መብት ተጠብቋል ማለት አንችልም። ሁልጊዜ እሱ በመረጠው ሕዝቡ በሚመርጠው ሕዝቡ በሚወደው እየተዳደረ አይደለም። በተማሩት በነቁት፣ በተማሩት እና በሰለጠኑት እየተመራን አይደለንም። የኦሮሞ ሕዝብም የስዳማ ሕዝብ ለምሳሌ ክልል የመሆን ጥያቄ አቅርበዋል። ያ ጥያቄ ምላሽ አልተሰጠውም። ስለዚህ የቡድንም ሆነ ግል መብቶች አልተከበሩም ነው የምንለው። ኤልያስ ወደ ሪዮተ አለም ሳንገባ ተጨባጭ ኢህአዴግ መብት አያከብርም፣ አሁን ኢህአዴግ መብት አያከብርም ያከብራል ሳይሆን፣ ድርጅቱ የማንንም መብት የመንከት ተፈጥሮም የለውም። ግን ምንድን ነው ባሉት ሁኔታዎች፣ ለምሳሌ የዲሞክራሲ ስርዓት ግንባታ እኮ በአንድ ቀን በአንድ ሌሊት የሚመጣ አይደለም። የዲሞክራሲ የዲሞክራሲ ስርዓት ግንባታ የሚያስፈልጓል የህግ የበላይነት፣ ፍርድ ቤቶች በጣም ኢንፎርም መሆን አለባቸው ሌሎች የእምባጠባቂ የሌላ አሉ አ እነዚህ አይነት የሂማን ራይትን እንትን የሚሉ ኤክሰርሳይዝ የሚያደረጉ ማለት የሰብአዊ መብት እንዲስፋፋ ህዝቡ መብቱን እንዲያቅ ለማድረግ የሚያስፈልጉ ተቋማቶች አሉ። እነዛ ተቋማቶች እየተገነቡ ከስህተቶቻቸው እየተማሩ እያደጉ ባለበት የዚህ መብት አሁን እኔ ሙሉ በሙሉ ልክ እንደ አሜሪካ አይነት መብት ኢትዮጵያ ውስጥ ተከብሯል ልልሽ አልችልም። ኢትዮጵያ ግን ባለው አንደኛ በኢህአዴግ ኮሚትመንት። እኔ እዚህ ጋር ላቋርጥህና፣ ገዢው ፓርቲ ግን ፈቃደኛ ነው ወይ ተቋማት እንዲደራጁ ነጻ ሚዲያ እንዲኖር በሀገሪቱ የዲሞክራሲ ተንከባካቢ የሆኑ ድርጅቶች፣ ነጻ የህዝብ ማህበራት፣ የሚዲያ ነጻነት እንዲኖር ገዢው ፓርቲ ፈቃደኛ ነው ወይ? ኢህአዴግ በጣም በአጭር ጊዜ ይሄን ለማድረግ በዘጠና ሰባት በጣም ዓለም የተደነቀበት ምርጫ አድርገን ነበር። በጣም በሩ የተከፈተ ማንኛውም የፖለቲካ ድርጅት የመሰለውን በቴሌቪዥን በነጻ ፕሬስ እንዲጠቀም አድርገ ተደርጎ ነበር። በዛ ሰዓት ግን በዘጠና ሰባት ምንድን ነው የሆነው? እስኪ ለምሳሌ ለምሳሌ ላ ትልቁ ድርጅት የነበረው ቅንጅት ነው አይደል? ቅንጅት ያራት ድርጅቶች ህብረት ነው። ኢዴፓ፣ መያት፣ ኢዴሊና ቀስተ ደመና ነው። የቀስተ ደመና ሊቀመንበር ብርሃኑ ነጋ የኢትዮጵያ ኢኮኖሚክ ባለሙያዎች ማህበር ነበር መጀመሪያ የሲቪክ ሶሳይቲ መሪ ነበር የሲቪክ ሶሳይቲ ሆን ህዝቡን ካስተዋወቀ በኋላ የፖለቲካ ድርጅት የቀሰደ መራመር ኢሰመጉ የሚባል ድርጅት ነበር። ፕሮፌሰር መስፍን በኢሰመጉ ህዝቡን በደንብ ከታወቁ በኋላ መጨረሻ የምናደርገው ፖለቲካ ድርጅት ሆኑ። የኢትዮጵያ መምህራን ማህበር ዶክተር ታዬ የምታውቂው ከሆነ መጨረሻ ላይ ቅንጅት አለም አቀፍ የነበረ ነው። እንግዲህ ሲቪክ ሶሳይቲ ነው። ብርሃን መዋ የአዲስ አበባና የኢትዮጵያ የንግድ ምክር ቤት ሊቀመንበር የነበረ ነው። ከምርጫ በኋላ ግን ምን ነበር? የቅንጅት አለም አቀፍ አመራር ነበር። እና ኢህአዴግ እንዳውም በአንዴ በሩን ብርግድ አድርጎ ያለምንም ህጎችና ያለምንም ክልከላ ንጹህ ዲሞክራሲ፣ እንደውም ኦቨር አምቢሽንስ የሆነ ማለት ነው ዲሞክራሲ በመልቀቁ በዛ ሰዓት ምንድን የሆነው የማህበራትና የመንግስት ያለውን ድርጅቶች ህግ ስላልነበረ ሲፈልጉ የማህበር ይሆናሉ፣ ሲፈልጉ የፖለቲካ ድርጅት ይሆናል። ያን ለምሳሌ የኢትዮጵያ ህዝብ አንድ ላይ በምርጫ ጥሩ ነገር ተመኝቶ አጨራረሱ እንዳይሆነ የሆነውና ወጣቶች ያው በሰሜን አንድና የጥቅምት ሀያ ሁለትም ታቂያለች በዛ ላይ ሰዎች እንዲጎዱ ወጣቶች እንዲጎዱ ያደረጉት የዚህ ሁሉ የፖለቲካ መደበላለቅ ማህበርን አንድ ኢንደስ ሲላቸው ህግ ስላልነበረ ማለት ነው። ኢህአዴግ ከዘጠና ሰባት ሁለት የተማረ ምንድን ነው እነዚህ ነገሮች ዲሞክራሲ ለህዝቡ ያስፈልጋል ነፃ የሆነ ዲሞክራሲ ያስፈልጋል። ግን ህግ ሊያስፈልገው ይገባል። ምክንያቱም ትክክለኛው ፖለቲከኛ ማን ነው ትክክለኛ ማህበራትን የሚመራው የሚለውን ለመለየት አዋጅ ወጣ። የጎራ መደበላለቅ ነበረ። ያ መደበላለቅ እንደ ሀገር ስታስሉ ለአንድ ሳምንት ፍጆታ ወይም ለአንድ ምርጫ ጥሩ ሊሆን ይችላል። ዘጠና ሰባት እንደ ሀገር ግን የምንሄድበት መንገድ ትክክል ስላልነበረ ፕሬስም ህግ ወጣ። አሁን ታሰሩ፣ ተፈቱ የሚባለው ህግ ነው። ፍርድ ቤት የያዘው ጉዳይ ስለሆነ ፍርድ ቤት ነበር ቢባል እኔ አሁን ለምሳሌ አስተያየት መስጠት አልፈልግም። ሰብሰብ ብያደረግህልኛ ኤልያስ። አዎ አባባሌ ምንድን ነው ዘጠና ሰባት እዚህ የኢህአዴጉን አባል ማለት ነው እጁ ከወርጭ በስነ ምግባር ህግ በሚባል እጁ ታስሮ ነበር። ምርጫ የገባው ማንም ሰው ተቃዋሚም እንዳትሳደቡ እንዳትናገሩ ተብሎ ማለት ነው። ከዛ በፊት የዘጠና ሰባት እኮ ምርጫ ጅምሩ በትክክል የተከናወነ ቢሆንም አሁን ውጤቱን ስናየው ከምርጫው በኋላ ያሸነፉትም ከሀገር የወጡበት ሁኔታ ነው። አንደኛ ምርጫውም የተካሄደው ህገ መንግስቱን መሰረት በማድረግ ነው እና ከዛ በፊት ህግ ስላልነበረ ተቃዋሚዎች አንዳንድ ጊዜ የድርጅት አባል አንዳንድ ጊዜ የፓርቲ አባል ሆኑ የሚለው እኔ ትክክል አይመስለኝም። የማህበራት ሳራ ኦኬ ኢህአዴግ በህግ የሚመራ መንግስት ነበረ ብለው ነው አቶ ኢልያስ እየተናገሩ። ያ በህግ የሚመራ መንግስት ነበረ። የዛ ጊዜ በነበረው ህግ መሰረት ዘጠና ሰባት ላይ የዛን አይነት ተሳትፎ እንዲኖረው ለህዝቡ በህገ መንግስቱ በፈቀደው መሰረት በህገ መንግስቱ መሰረት ያ መብት ለህዝቡ ተሰጠ። ህዝቡም በመብቱ ስልጣኑን ይወሰደ አሁን እየተሄደበት ያለው ነገር ምንድን ነው? የድርጅት አባል ነበሩ ዘን አዎ፣ መብት ነበር። የዛ ጊዜ መብት ነው። ዜጎች ፖለቲካ ውስጥም መሳተፍ ስለቻሉ ህጋዊ መብታቸው ስለሆነ እንጂ ወንጀል አልሰሩም። እነኝህ ሰዎች የተለየ ድርጅት አባል ሆነው እንደገና የፖለቲካ ድርጅት አባል የሆኑት ህገ መንግስቱ ስለሚፈቅድላቸውና ህገ መንግስታዊ መብታቸውም ስለሆነ ያንን እንደ ዜጋ መጠቀሉን ስለቻሉ ነው ያን የሆነው። ያንንም ህገ መንግስታዊ መብቱን አክብሮ ደግሞ ህገ መንግስታዊ መብቱን ተጠቅሞ ብዙ ኢትዮጵያዊ ወጥቶ ድምፅ ሰጥቷል። አዎ ቅድም እንዳሉት ብዙ የኢህአዴግ ደጋፊዎች እንደፈለጉ መፈንጨት አልቻሉ። በስነ ምግባር ደንቡ መሰረት ታስሮ ነበር። እጅ ኮ የሚታሰረው የሚያመልጥን ነው አይደለ እንዴ? ህግን ግን ህግ አውጥቶ ራሱ ህጉን የሚያከብር የራሱ አባላት እንዲኖሩት አድርጎ ከነበረ ወይም አስገድዷቸው ከነበረ እያመለጡት ከነበረ ስህተት ነው። አሁንም እንደ ኢህአዴግ አካ እንደገና ያንን ስነ ተጠቅመው እነኛ ሰዎች በድምፅ እንዲሰጥ ተደረገ። አብዛኛው ተቃዋሚ አብዛኛው አብላጫውን ወንበር ያዘ። ይህ እኮ በመንግስታዊ ስርዓት ነው። ዘጠና ሰባት ላይ እኮ የተደረገው የመጨረሻው የፍጻሜው ሂደት እኮ ነው ዲሞክራሲ ወደኋላ ሀያ አመት እንደገና የመለሰው ህዝቡማ ዲሞክራሲም አውቆታል ኢህአዴግም የዛ ጊዜ እኮ ዲሞክራሲ ነው አይደለም። ይኸው በድምፅ ተባለ። መጨረሻ ላይ ግን ደነገጠ። አሁን አቶ ኤልያስ እያሉት ያሉት አዎ፣ ደንግጧል። ከዛ በኋላ በእያንዳንዱ ላይ ሉጋ ማስቀመጠ ወይ? አዎ ምንም ህግን በማንተራት አዎ፣ ይህ ግን ትክክል አይደለም ነው እያለም ያለ ነው። ህገ መንግስታዊ መብት አለ መውጣት ስልጣን ላይ አለ መውረድም አለ ይህን ደግሞ ህዝቡ መታመን አለበት ህዝቡ አቅም አለው አሜሪካ ዛሬ ደረሰችበት ላይ መድረስ ለአሜሪካ የተሰጠ ዲሞክራሲ ዛሬ የተሰጠው ወይ አዎ የኢትዮጵያ ህዝቡም እኮ ህዝብ ነው እንደ ህዝብ ዲሞክራሲያዊ መብቱን ኤክሰርሳይዝ ማድረግ የሚችል አሜሪካ ውስጥ ያሉ ዜጎች የተማሩበትን ደረጃ ድረስ የደረሰ ይማራል ተምሯል። ብዙ እኮ እንደውም እኔ ዛሬ የተለየ ነገር እየሰማሁ ነው ያለሁት። አብዛኞቹ እኮ የኢህአዴግ ባለስልጣናት መካከለኛ ገቢ ወዳላቸው ሀገሮች እያደግን ነው ነው አይደል እንዴ? አድገናለን፣ አለን፣ በደብል ዲጂት ደርሰናል እየተባለ እየታወጀ አይደል እንዴ? ከአለም የመጨረሻ ደሃ ሀገር ነን የሚባለው ዛሬ ገና ነው የሰማሁት። አሁን ነው አሁን እዚህ ጋር የሚሰማንም ወጣት ትርጉም ያለው ዲስከሽናችን መልእክቱን ማግኘት ያለበት ብለን ወደምንለው ጋር ወጣቱ ምን ይጠብቃል ነው የተባልነው አይደለም። ስለዚህ ወጣቱ የሚጠብቀው መልካም አስተዳደርን ነው ከሆነ መልካም አስተዳደር እንዴት ይምጣለት የሚለው ላይ ብናወራ። አለበለዚያ ወደ ኋላ እየተመለስን እየመጣን ከሆነ ውሃ ቅዳ ውሃ መልስ ነው ወይ ጉምጭ ማልፋት ነው የሚሆንብን። አመሰግናለሁ ሳራ የአድማጭ ጥያቄም አለን እንዲህ እኛ ወደ ኋላ መመለስ አልፈለግንም በዚህ በመጪው ምርጫ በየትኛው ፓርቲ ነው ለወጣቱም ሆነ ለህዝቡ አመርቂ የሆነ ፕሮግራም ያቀረበው የሚል ግን ወደ ምርጫ ዘጠና ሰባት የጠያቂዎችም ሀሳብ ይመልሰናል አንድ ጠያቂ አሉ ጥያቄ ላኩልን ላሰማችውና ሌላም በኢሜይል የመጣ ጥያቄ አለ አንተ ትቀድማለህ፣ ከዛ ደግሞ አቶ ኤልያስ እና ደስታ ይከተላሉ። ጥያቄ አለኝ ምርጫን በተመለከተ ላዘጋጃችሁት ፕሮግራም ማለት ነው። በኢትዮጵያ ውስጥ ምርጫን በተመለከተ ትንሽ ጭላንጭል ታይቶ የነበረው ዘጠና ሰባት እንደሆነ ሁሉም የሚያስታውሰው ነው። በዛም ወቅት በአዲስ አበባን ከተማ ወያኔ ኢህአዴግ በማጣቱ እየተወራጨ ምን አይነት እርምጃ እንደወሰደ ታስታውሱታላችሁ። ይሁንና ከዛ በኋላ ያለው ሁሉ የይስሙላ ምርጫ እንደሆነ እናውቀዋለን። ምክንያቱም የፖለቲካ ድርጅቶች እንደ ልባቸው ተዘዋውረው አዳራሾችን ተከራይተው፣ ወይም ሰላማዊ ሰልፍ አድርገው ህዝብን ያነጋገሩበት አንዳችም ወቅት የለም። እንዳያከራዩ ባለ ሆቴሎቹ እየተገደሉ በሆቴላችሁ ይዘጋባችኋል፣ ንግዳችሁን ታቆማላችሁ እየተባሉ በዚህ ምክንያት ማንንም ለማነጋገር አልቻለም። የፖለቲካ ድርጅቶችን ጠንካራ የፖለቲካ ድርጅቶችን እስር ቤት በከተተበት ሁኔታ፣ ነፃው ሚዲያ ሙሉ በሙሉ ኮላፕስ ባደረገበት ሁኔታ ምርጫ ይካሄዳል ብዬ አልገምትም። ምክንያቱም አማራጮች የቀረቡለት ነገር የለም። እሱ ለማጭበርበር ሲል ያቀረባቸው ሁለት ሰዎችን እንደ ፓርቲ ቆጥሮ አስር ሰው እንኳን ድጋፍ የሌላቸው ፓርቲዎችን አርባ አምስት አሉ ብሎ ዛሬ አሰልፏል። የአምስት ዓመት ፕላን አውጥቷል። ይህ ባለበት ሁኔታ እውነት ዛሬ ምርጫ ይካሄዳል? በኢትዮጵያ የህግ አካላቱ የፓርቲ አባል፣ ፖሊሱ የፓርቲ አባል፣ ወታደሩ የፓርቲ አባል፣ ይህ ሁኔታ ባለበት እውን በኢትዮጵያ ምድር ትክክለኛ ምርጫ ይካሄዳል? እቲ እንዴት እንደምትመለከቱት ከእናንተ መስማት ፈልጋለሁ። አመሰግናለሁ። ቢኒያም ነኝ። ተመሳሳይ ጥያቄ አለ። አናኒያ ተመሳሳይ ጥያቄ አለ። እንግዲህ የቀደሙት ዲሞክራሲያዊ የሆነ ፓርቲ ዲሞክራሲያዊ የሆነ ምርጫ ኢትዮጵያ ውስጥ ሊካሄድ አይችልም የሚል ድምዳሜ ላይ የደረሱ ጠያቂ ናቸው። ሌላ ጠያቂ ደግሞ እንዲሁ ከኢትዮጵያ በኢሜይል ጥያቄያቸውን ወይም አስተያየት አክለው የላኩልን አቶ ሳተናው አሊ ይባላሉ። ምን ይላሉ? በኢትዮጵያ በግንቦት አስራ ስድስት ሁለት ሺ ሰባት አመተ ምህረት ምርጫ ይካሄዳል ይባላል ግን ምርጫ ነው ወይ? በመሰረቱ ምርጫ ነጻ ሲሆን ነው፣ ለሀገር፣ ለህዝብ፣ ለወገን የሚታሰብ ሲሆን መልካም፣ እሰየው። ደስታውን ሁላችንም በጋራ እንሳተፍና ማን አሸነፈ የሚለውን የተፎካካሪዎችን የሚወስንና የሚያስደስት እናደርጋለን። ግን ምርጫ 2007 አሁንም ውጤቱ የምጣኔ ሀብት የአንድነትና፣ የእድገት በሆነ አይነት ውጤት የሚያሳይ አይደለም ይላሉ። እና ለማሳያ ካድሬዎች ያደርጋሉ የሚሉትን ጠቅሰዋል። እዛው ሀገር ውስጥ ስለሚኖሩ ለማሳያ በአዲስ አበባ ዜጎች ዘይት፣ ስኳር ለማግኘት የምርጫ ካርድ መያዝ አለባቸው፣ ካለዚያ ዘይት ወዘተ አታገኙም ይባላል። ታዲያ ይሄ ምርጫ ነው ወይ? ሰሞኑን ደግሞ ቤት ለቤት እየዞሩ ቡና እንጠጣ ቡና ይዘን መጥተናል ብለው የሰፈሩን ሴቶች ሰብስበው ቡና ላይ ስለ ምርጫ ምን ታስባላችሁ የሚል ጥያቄ አቅርበው ዘይት የለም፣ ስኳር የለም ሲባሉ ሞልቶ ተርፎ የታችኛው ክፍል ነው ያጠፋው ይላሉ። ይስተካከላል በማለት ከቡናው በኋላ ለተናገሩት እኛ አቶ ሳተናው እንዳሉት ነው። እንግዲህ ሀምሳ ብር ዝም ላሉት ደግሞ ሰላሳ ብር በመስጠት ካድሬዎቹ ይበተናሉ ነው የሚሉትእና በእንደዚህ አይነት ሁኔታ አገር ውስጥ ትክክለኛ እና ፍትሃዊ የሆነ ሚዛናዊ የሆነ ምርጫ አይካሄድም የሚል ድምዳሜ ላይ ደርሰዋል። አቶ ሳተናም በጣም የሚጣፍጡ ወሬዎችን ስንሰማ ወደ ሀያ አራት አመታት እንግዲህ ተቆጥረዋል። ግን እነሱ ተግባር ሊሆኑልን አልቻሉም። በመሆኑም የኢህአዲግን የሀያ ምናምን አመታት ታሪክ ወደኋላ መለስ ብለን ስናይ ራሱም ድርጅቱ እንዳመነው ከክፍፍሉ በኋላ በአቶ መለስ ቡድን አሸናፊነት የወጣው ዲስኩር የሚናገረው ከዛ በፊት በጸረ ዲሞክራሲ ተተብትቦ እንደነበረ ነው። ድርጅቱ ከዛ በኋላ እንግዲህ በዘጠና ሰባት ያየነው ለመጀመሪያ ጊዜ እውነተኛ ምርጫ ነበረ። ያ ግን እየተቀለበሰ መጥቶ አሁን ደግሞ ወደ ይስሙላ ምርጫ እንደመጣን ሁላችንም በተለይ አብዛኛው ወጣት በዚህ ስለ ዘይቱ፣ ስለ ስኳሩ፣ ስለ ተለያየ ነገር የተነሳው ሰውን ባለበት የኢኮኖሚ ችግርና የቁሳዊ ድህነት ምክንያት ተንጎ ለመያዝ ሁሉን አቀፍ የሆነ ስምታዊ የአፈና መንገድ ነው ኢህአዴግ እየተከተለ ያለው። እዚህ ጋር አንድ አብሬ አያይዤ ማንሳት የምፈልገው ህዝቡ ለዲሞክራሲ ገና እንደሆነ፣ ንቃተ ህሊናውን ገና እንደሆነ እውቀት እንደሚቀረው እየተነገረን ያለው ይህ እንግዲህ በአብዛኛው አምባገነኖች የሚጠቀሙበት ስልት ነው። ምክንያቱም ህዝብን እንደ ህጻን ወይም ደግሞ እንደ ታዳጊ የሚቆጥሩ በመሆናቸው መብት ሊሰጡት አይፈልጉም። ጋዳፊ፣ ሙባረክም ህዝቡ ገና እንደሆነ ይናገሩ ነበር። ነገር ግን ከዘጠና ሰባት በኋላ የተሻሻሉ ብዙ ነገሮች አሉ። ህግ ወጥቷል። በአግባቡ እንዲሆን ጨዋታው ለማድረግ የሲቪልም ማህበራትም ሆነ የሚዲያ ህግ ወጥቷል ተብሏል። ነገር ግን አሁን በመለኪያ በሚሰፈር መለኪያ እንፈትሻቸው። ፍርድ ቤቶች ነጻና ገለልተኝነታቸው ምን ያህል ነው? የፍትህ ስርዓቱ ሰውን ምን ያህል እያማረረው ነው? ምን ያህል በጉቦ እና በአድሎ እንደሚሰራ በእለት ተእለት ኑሯችን የምናየው ነው። እንባ ጠባቂ፣ እንደዚህ እንደዚህ የተባሉ የሰብአዊ መብት ኮሚሽን የተባሉ ተቋማት አሉ። እነዚህ ባሉበት አይደለም ወይ አንድ የፍርድ ቤት ዳኛ ማዕከላዊ እንዳልመልስ ብለው የሚዘጥበት አብርሃ ደስታ ያየነው ኬዝ ይህንን ነው። ስለዚህ እኛ ለዲሞክራሲ የምንበቃው ህዝቡ ነጻ ፈቃዱን ልክ እንደ ዘጠና ሰባቱ በጨዋ መንገድ በሰለጠነ መንገድ ሲገልጽ ነው ወይንስ ኢህአዲግ ስልጣን በቃኝ ሲል ነው? ለዲሞክራሲ የምን በቀው መለኪያዎች ሊኖሩን ይገባል። ያሉትን ፖለቲካ ፓርቲዎች በጥቅም የተሳሰሩና እውነተኛ የህዝብን ድምፅ የሚወክሉትን በሙሉ ስልታዊ በሆነ የአፈናና የማስወገድ መንገድ ወደ ዳር አግልሎ ለና የለጫ ሚሶና ለነተ ግሶ የተሰጠበት ነው። ስለዚህ ህዝብ በነባራዊ ህይወቱ የሚደረገውን ነገር ያያል፣ ያውቃል፣ ይረዳል። ኢህአዴግ ግን ጨፍኑና ላሞኛችሁ ገና ናችሁ እኔ ነኝ ማውቅላችሁ እያለ ነገር ግን ህዝብ ካለውም የመረጃ አውታር አንጻር የተሻለ ንቃት ላይ ነው ያለው። ዲሞክራሲ ሀይሎችም በከፍተኛ መጠን ለለውጥ፣ ለዲሞክራሲ፣ ለነጻነት ያላቸው ፍላጎት የናረበት ጊዜ ነው። አፈና ባለበት ሁሉ ፀረ አፈና ትግል ደግሞ ይኖራል። ስለዚህ ህዝቡ በትግሉ ነጻነቱን መጎናጸፉ ማይቀር ነው፣ በአንድም ሆነ በሌላ መንገድ። እያንዳንዳችሁን ከልብ አመሰግናለሁ። ሰዓት እንቀጣጠር እና እንደገና እንመለሳለን በዚህ ጉዳይ ላይ። እሺ ዜር ስጥልኝ የአሜሪካ ድምፅ ራዲዮ የቅዳሜ ፕሮግራሙን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁ እንድታመሹ በድጋሜ ጋብዛለሁ። አሁን የደስ ያለ የሙዚቃ ቃና እንሆ ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራቸው ሙዚቃ ቀን አድማጮች እንደምን ሰነበታችሁ? ሳምንት ያህ የክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። በዚህ ባሳለፍ ነው ሳምንት አለማችን አንድ ታላቅ የሙዚቃ ሰው በሞት ተነጥቃለች። Turning back on his best friend if he put her down. በዚህ ቀደም ብለን ባደመጥነው ዌን ኤማን ላቭ ውመን በተሰኘ ነጠላ ዜማው በዓለም ታላቅ እውቅናን ያገኘው ተዋቂው የሶል ድምፃዊ ፐርሲ ስላጅ ባለፈው ማክሰኞ ከዚች ዓለም በሞት ተለይቷል። የሰባ አራት ዓመት የዕድሜ ባለጸጋ ነበር። ፐርሲ ስላጅ በርካታ የሶል ዜማዎችን ተጫውቷል። በዓለም ግን በደንብ እንዲታወቅ ያደረገው ያደመጥነው ዌን ኤማን ላቭ ውመን የተሰኘው ዜማ ነው። ይህ ዜማ ከወጣ ከትላንትና ወዲያ ሐሙስ ዕለት ልክ ሐምሳ ዓመት ሆኖቷል። ግን ዜማው አሁንም ድረስ ሳይሰለች በብዙዎች እየተደመጠ ነው። በአድማጮች ዘንድ ተደማጭነትን ያላቸውንና ታዋቂ ዜማዎችን እየመዘገበ የሚይዘው የሮሊንግ ስቶን መጽሔት ይህንን ዜማ አምስት መቶ ታላላቅ ዜማዎች ብሎ ከመዘገባቸው ዜማዎች መካከል በአምሳ ሦስተኛ ደረጃ ላይ መስግቦ አስቀምጦታል። ዜማው እጅጉን ከመወደዱ የተነሳ ኤስተር ፊሊፕስ ቤቲ ሚልደር፣ ጃን ወስሊ፣ ጃክ ግራይሰን እና ማይክል ቦልተንን ጨምሮ በርካታ ታዋቂ የወንድና የሴት ድምፀውያን ተጫውተውታል። ይህንኑ ዜማ በተለይ ኤስቴር ፊሊፕስ ዌን ኤማን ላፍስ ኤውመን የሚለውን በተቃራኒው ገልበጥ አድርጋ ዌን ኤውመን ላፍስ ኤማን ብላ ተጫውተዋለች። እስቲ ላሰማችሁ። ማክሰኞ ከዚህ ዓለም በሞት የተለየንን የታዋቂውን የሶል ድምፃዊ የፐርሲ ስሌጅን ዌን ኤማ ላቭዝ ኤውመን የተሰኘውን ዜማ ታዋቂዋ የብሉስ ተጫዋች የነበረችው ኤስተር ፊሊፕስ ግጥሙን ቀየር አድርጋ ዌን ኤውመንስ ላቭዝ ኤማን ብላ የተጫወተችውን ዜማ ነበር ያደመጥ ነው። ታዋቂው ድምፃዊ ማይክል ቦልተን ይህንኑ የፐርሲ ስሌጅን ዜማ ተጫውቶ የግራሚ ሽልማት አግኝቶበታል። ማይክል ቦልተን ዌን ኤማ ላቭዝ ኤውመን የተሰኘውን ዜማ እንዲህ ነበር 他却骄傲。 ዌን ኤ ማን ላቭስ ኤ ውመን የተሰኘውን የፐርሲ ስለጅን ዜማ ማይክል ቦልተን ተጫውቶት ነው ያደመጥ ነው። እንደ ኢሮፓያን አቆጣጠር በ1940 በአልባማ ግዛት በሊንግተን ከተማ የተወለደው ፐርሲ ስለጅ የግብርና ስራ እየሰራ ነው ያደገው። ከዚያም ሆስፒታል ውስጥ ተቀጥሮ በሆስፒታል ረዳት ሰራተኛ ሆኖ አገልግሏል። እንግዲህ ሆስፒታል ውስጥ እየሰራ ነው ከአንድ የቅጂ ካምፓኒ ጋር ዜማ ለመጫወት ውል የተፈራረመው። ውሉን እንደተፈራረመ በመጀመሪያ የተጫወተው ዌን ኤማ ለማ ላቭ ዘ ውመን የተሰኘውን ዜማ ነበር። ከዚያ ዜማ በኋላ የተጫወታቸው ሌሎች በርካታ ዜማዎችም ተደንቀውለታል። ቀጥለን የምናደምጠው ዋርም ኤንድ ቴንደር ላቭ የተሰኘውን ዜማውን ይሆናል። ግን ቴንደር ላብ የተሰኘውን ዜማውን ነበር ያደመጥ ነው። ቀጥለን የምናደምጠው ቴክ ታይም ቱ ኖውኸር የተሰኘው ዜማው በብዙዎች ተደማጭነትን አግኝቶለታል። I'd ever been dreaming of, When she was bad. I didn't know it. Her pretty smile never did show it. All I knew is what I could see, and I knew I wanted her for me. I took her home to mama. Mama wanted to see my future bride. She looked at us both, and then she call me to her side? She said, "Son, take time to know her. It's not an overnight thing. Take time to know her. Please don't rush into this thing." But I didn't listen. I went straight to the church. I just couldn't wait to have a little girl of mine. When I got on the road, the preacher was there and so was my future bride. He looked at us both and then he called me to his side. He said, "Son." Everything was gonna turn out all right, and then I came home a little early one night, and there she was kissing on another man. Now I know what Mama meant when she took me by the hand and said, "Son, take time, on, It's not." ያደመጥነው ቴክ ታይም ቱ ኖው ሀር የተሰኘውን ተደናቂ የፐርሲ ስሌጅን ዜማ ነበር። ቀጥለን የምናደምጥለት ዜማ ደግሞ ቤቢ ሄልፕ ሚ የተሰኘ ዜማውን ነው። ቤቢ ሄልፕ ሚ የተሰኘውን የፐርሲስ ሌጅን ዜማ ነበር ያድመጥ ነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎን ፊት ለፊት ደሳለኝ መኮን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ እንደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክ ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ቴሌግራም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ደርሰናል ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። አሁን በቀጥታ እስቲ ወደ ፐርሲ ስሌጅ ዜማዎች ልመልሳችሁና ዘ ዳርክ ኤን ዘ ስትሪት የተሰኘውን ዜማውን እናድምጥለት። To hide our wrong, you and me at the dark in the street, you and me. I know time for the day. We have to pay. ዘ ዳርክ ኤንድ ኦፍ ዘ ስትሪት የተሰኘውን የፐርሲ ስሌጅን ዜማ ነበር ያደመጥ ነው። ፐርሲ ስሌጅ የአስራ ሁለት ልጆች አባት ሲሆን ከአስራ ሁለቱ ሁለቱ እንደ አባታቸው ሙዚቀኞች ናቸው። ይህ ታዋቂ የሶል ሙዚቀኛ ባደረበት የጉበት ላይ ሕመም ባለፈው ማክሰኞ ባትን ሩጅ በሚገኘው መኖሪያ ቤቱ አርፏል። የሰባ አራት አመት የእድሜ ባለጸጋም ነበር። የተከበራቸው የሙዚቃ ቃድ አድማጮች አብራችሁኝ ስለቆያችሁ እያመሰገንኩኝ ዛትስ ሃው ስትሮንግ ማይ ላቭ ኢዝ በተሰኘው በፐርሲ ስለች ስለጅ ዜማ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Just to let her know that I'm still around. That's how strong my love is. That's how strong my love is. That's how strong my love is. Oh, that's how strong my love is. I'll be the weeping willow drowning in my tears. You can come go swimming whenever you be the rainbow after the tears are gone. Wrap in my cover just to keep you warm. That's how strong my love is. Oh, that's how strong my love is. ቀስና ክብራን አድማጮች አሁን የሰዓቱን የማጠቃለያ ዜና ላሰማችሁ። በሳዑዲ አረቢያ የሚመራው የአረብ ኃይል የመን ውስጥ በሁጤ አማጽያን ላይ እያካሄደ ያለውን የአየር ድብደባ የኢራን ፕሬዚዳንት ሐሰን ሩሐኒ በብርቱ አወገዙ። በሳዑዲ አረቢያና በኢራን መካከል ውጥረቱ እየተካረረ መምጣቱም ተሰምቷል። ደቡብ አፍሪካ ዋና ከተማ ጆሐንስበርግ ውስጥ በውጭ ዜጎች ንብረቶችና ንግድ ላይ ጥቃት ከተፈጸመ በኋላ ፖሊስ ሀያ የሚሆኑ ሰዎችን ዛሬ ይዞ አስሯል። የዚምባብዌ ፕሬዚደንት ሮበርት ሙጋቤም ይህንኑ ጥቃት ዛሬ በብርቱ አውግዘዋል። ምስራቃዊ አፍጋኒስታን ውስጥ ለተፈጸመና የሰላሳ ሶስት ሕይወት ላጠፋ የአጥፍቶ ጠፊ ጥቃት እስላማዊ መንግስት ቡድን ኃላፊነቱን መውሰዱን የሀገሪቱ ፕሬዚደንት አሽራፍ ጋኒ አስታውቀዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በጋራ ጉዳዮችና አጀንዳ ላይ ከዩናይትድ ስቴትስ ጋር መስራት እንደሚፈልጉ የመለሳለስ አዝማሚያ ያሳየ ንግግር የተባለ ንግግር አደረጉ። የአየር ንብረት ለውጥ የበረታ ሌላ ከአየር ንብረት ለውጥ የበረታ ሌላ አንዳችም ስጋት የለብንም ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በዛሬው የቅዳሜ ሳምንታዊ ንግግራቸው አሳስበዋል። የሮማው ሊቀ ጳጳስ አቡነ ፍራንሲስ በቀውሶችን እየሸሹ ለሚገቡ ወደ አውሮፓ ለሚገቡ ፍልሰተኞች ድጋፍ እንዲደረግ ጥሪ አሰሙ የሰዓቱ ማጠቃለያ ዜና ይኸው ነበረ ዜናውን ያሰማኋችሁ ሰለሞን አባተ ነኝ ከቴክኒሻኑ ኬቨን ፋውለር ጋር በዚሁ ልሰናበት ጤና ይስጥልኝ የአሜሪካ ድምፅ ራዲዮ የዛሬ ቅዳሜ ፕሮግራሙን በ 19 በ22 እና በ25 ሜትር ባንድ ሲያሰማ አምሽቷል እዚህ ላይ እንጨርሳለን ነገ በነገራችን ላይ ተረኛው ቅንብር መስታወት ነው እንድታደምጡ እየጋበዝኩ አዲሱ አበበ ለዛሬው እሰናበታለሁ ሰላም ደህና አደሩ